በኢትዮጵያ የመሬት ባለቤትነትን ጨምሮ በአስተዳደር ስርዓት ላይ ያሉ ጉድለቶች የአርሶ አደሩ ምርታማነት እንዳያደግ አድርገውታል ሲሉ የዘርፉ ባለሙያዎች ይናገራሉ። በከተሞችም የመሬት አስተዳደርን ማዘመን ባለመቻሉ የሙስናና ብልሹ አሰራሮች ምክንያት መሆኑንም ባለሙያዎቹ አንስተዋል። ከወቅቱ ጋር አብሮ በመሄድ መልኩ የመሬት ይዞታ ባለቤትነትን ጨምሮ የፖሊሲ ማሻሻያዎችን ማድረግ እንደሚገባም ባለሙያዎቹ ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ ሶስት ባለሙያዎችን ጋብዘው ያወያየው አስማማ የነው ሆነው እንደሚከተለው ይቀርባል። የመሬት ጉዳይ እስካሁን የሚገባውን ምላሽ ያገኘ አይመስልም። ከምግብ ዋስትና እስከ ዲሞክራሲ መረጋገጥ ድረስ በሚነሱ ጥያቄዎች ውስጥ የመሬት ጉዳይ አሁንም አብሮ የሚነሳ ነው። በዛሬው ውይይታችንም የተመለከተ ርዕሰ ጉዳይ አንስተን ከባለሙያዎች ጋር የምንወያይን የሚሆነው። ሰላም ጤና ይስጥልን፣ የአሜሪካ ድምፅ አድማጮቻችን አስማማየ ነው ነኝ። በኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎችን በተመለከተ በምናደርገው ውይይት ሶስት ባለሙያዎችን ጋብዣለሁ። ተወያዮችን ለማስተዋወቅ ያክል ዶክተር መልካሙ በላቸው በባህርዳር ዩኒቨርሲቲ የህግና መሬት አስተዳደር መምህርና ተመራማሪ ናቸው። ዶክተር ዩኤል ታምራት በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ውስጥ ከተማና መሰረት ልማት ክፍል ከፍተኛ ተመራማሪ ናቸው። አቶ ቴዎድሮስ ጌታቸው ደግሞ ጠበቃና የሕግ አማካሪ ናቸው። የአፍሪካ ጠበቆች ማህበር ህብረት ምክትል ፕሬዚዳንትና የኢትዮጵያ ፌዴራል ጠበቆች ማህበር ተቀዳሚ ፕሬዚዳንት ናቸው። ከዚህ በፊትም ከመሬት ጋር በተያያዘ በተደረጉ ጥናቶች ውስጥ ተሳትፎም አላቸው። እንግዶቼ በመጀመሪያ በአሜሪካ ድምፅ አድማጮቻችን ስም በዚህ ርዕሰ ጉዳይ ላይ ለመወያየት ፈቃደኛው ናችሁ ስለመጣችሁ በጣም እናመሰግናለን። እኔም ስለጋበዝከኝ አመሰግናለሁ በጣም ነጋ በስቀና እናመሰግናለን። እሺ ጥሩ፣ ወደ ርዕሰ ጉዳዮቹ እንገባለን። መጀመሪያው ርዕሰ ጉዳይ የምናደርገው መሬትን በተመለከተ በጣም በርካታ ጉዳዮች ስለሆነ የሚነሱት በኢትዮጵያ ውስጥ ላለፉት ከ ከአስራ ዘጠኝ ስልሳዎቹ ጀምሮ ብዙ ጉዳዮች ከመሬት ጋር የተያዙ ጥያቄዎች ሲነሱ ስለነበረ ህገ መንግስቱ መሬትን በተመለከተ ያስቀመጣቸው ድንጋጌዎች ምንነትና ይህን ለመተግበር የወጡ ፖሊሲዎችን እና ህጎችን በአጭሩ አቶ ቴዎድሮስ ጌታቸው በዚህ ጉዳይ በሚሰጥ ማብራሪያ እንጀምር። መልካም። እሺ አመሰግናለሁ። እዚህ በህገ መንግስቱ የተቀመጡ ከመሬት ጋር ተያያዥነት ያላቸው ድንጋጌዎች ግን ተከትሎ የመጡ ህጎችና ፖሊሲዎችን ለመጀመሪያ ክል ያው በእኛ የመሬት ስሪቱ በተለያዩ ዘመናት ሲቀያየር እንደ እንደቆየ ይታወቃል። እንደ ያለፉት ሀምሳ እና ስልሳ ዓመታት እንኳን ብናይ ሶስቱ ዋና ዋና ለውጦች አሉ ማለት ይቻላል። በንጉሱ ጊዜ የዚህ ርስት ጉልት የሚባለው ስርዓት እንደ ዋነኛ ነበር። በደርግ ስርዓት ደግሞ መሬት ላራሹ ተብሎ የህዝብ ነበር ሀብቱ ደግሞ በኢህአዴግ ስርዓት በመሬት የመንግስትና የህዝብ የሚል ሌላ ተርሚኖሎጂ ይዞ ነው የመጣው። የኢህአዴግ ስርዓትን ተከትሎ እንግዲህ ቀጥሎ የመጣው የአስራ ዘጠኝ ሰማንያ ሰባቱ ህገ መንግስት ነው። ከእሱ በፊት ቻርተሩ ነው የነበረው። ቻርተሩ ላይ በደርግ ጊዜ የነበረውን የመሬት ስርዓት እንደሚያስቀጥል በተወሰነ መልኩ ጠቅሷል። በህገ መንግስት ሲሻሻል ድረስ በኋላ ግን በአስራ ዘጠኝ ሰማንያ ሰባት አመተ ምህረት የወጣው የፌዴሬ ህገ መንግስት አንቀጽ በተለይም ለዚህ ጉዳይ በቀጥታ ተፈጻሚነት የሚኖረው ነው። በዚህ ድንጋጌ መሰረት ያው መሬት የመንግስትና የህዝብ ነው። የድንጋጌው ንዑስ ቁጥር አንድ ብንመለከት በአጠቃላይ ንብረትን በተመለከተ ዜጎች የመጠቀም፣ የመሸጥ፣ የመለወጥ፣ የማውረስ እና የመሳሰሉት በንብረት ህግ ዋነኛ የምንላቸው መብቶች ያካተተ ነው። ሆኖም ግን በህገ መንግስቱ አንቀጽ አርባ ንዑስ ቁጥር ሶስት ማንኛውም መሬት የከተማ የሚሆን የገጠር ማለት ነው ባለቤትነቱ የመንግስትና የህዝብ ነው፣ የማይሸጥ የማይለወጥ የብሔር ብሔረሰቦችና ህዝቦች ሀብት ነው በሚል ከዳቢ ድንጋጌ ሎመጥዋል ሰው ከዛ በኋላ መሬትን መሸጥ መለወጥ የማይቻል ሆኗል ማለት ነው። በዚሁ ህገ መንግስት መሰረት አርሶ አደሮች በነጻ መሬት የማግኘት መብት አላቸው። እንዲሁም በመሬታቸው ያለመነቀል መብት እንዳላቸው ይደነግጋል ህገ መንግስቱ። ከዛ ባለፈ በዚህ በህገ መንግስቱ ላይ ሊጠቀስ የሚችል ድንጋጌ የግል ባለ ሀብቶችን የሚመለክት ነው። የግል ባለ ሀብቶች የመሬት ባለቤት መሆን እንደማይችሉ በአንድም ሆነ በሌላ መንገድ ህገ መንግስቱ ለማስቀመጥ ሞክሯል ሆኖም ግን በክፍያ የመጠቀም መብት እንዳላቸው ነው እየደነገገ ስለዚህ በዚህ ረገድ ዜጎች በተለይም ከንብረት መብት አንጻር እኛ መብት የምንላቸው በህግ የተመለከቱ ንብረቱን የመያዝ ፖሰስ የማድረግ የመጠቀም ይሄ ዩዝፍራክተሪ ራይት የምንለው እንዲሁም የመጨረሻው የንብረት መብት ዲስፖዛል ራይት የሚባለው ወይም እስከ ንብረቱን የፈለጉትን አይነት ውሳኔ እስከ መወሰን ከማጥፋት የሚደርሰው መብት ማለት ነው፣ ሰፊው መብት ከእነዚህ ውስጥ ሁለቱን የፈቀደ ሆኖ ይታያል። በተለይም የደንጋጌውን አንቀጽ አርባ ቁጥር ሰባት ብንመለከት የመሸጥ፣ የመለወጥ የመሳሰሉት መብቶች ለገነባው ግንባታ ብቻ የሚፈቀዱ እንጂ ለመሬቱ የሚፈቀዱ አይደለም። ይሄ ነው በሕገ መንግሥቱ የተመላከተው። ከዛ ቀጥሎ እንግዲህ ህጎች ወጥተዋል። ሕገ መንግሥቱን ተከትሎ በዚህ ረገድ በዋናነት ሶስት ዋና ዋና አዋጆችን መጥቀስ ይቻላል። አንደኛው የመጀመሪያው አዋጅ ቁጥር ሰማኒያ ሰማኒያ ስድስት ነው። ይህም በሊዝ የሊዝ ስሪትን ወደ ኢትዮጵያ ያስተዋወቀ ሊባል ይችላል። ቀጥሎ እሱን ያሻሻለ ደግሞ አዋጅ ቁጥር ሁለት ሰባ ሁለት ዘጠና አራት ነው በሁለት በስምንት ዓመታት ልዩነት የወጣው ማለት ነው አሁን ደግሞ በስራ ላይ ያለው የሚዘዋጅ አዋጅ አዋጅ ቁጥር ሰባት ሀያ አንድ እንደ አውሮፓ አቆጣጠር በሁለት ሺ አስራ አንድ ዓመተ ምህረት ወጥቶ ያለው ነው። እነዚህ አዋጆች የራሳቸው ምክንያት ያላቸው የተሻሻሉበት የራሳቸው ጎሎ አለ የተባሉ በወቅቱ እና የራሳቸው ባህሪዎች አሏቸው። ምናልባት ወደ በኋላ የምንመለስባቸው። አቶ ቴዎድሮስ አመሰግናለሁኝ። የመነሻ የሚሆኑ የህጋዊ መንገዱ ምን ይመስላል የሚለውን እንድናነሳ ፈልጌ ነው ለውይይታችን እንደ መነሻ የሚሆን ስለመሆኑ ስለሚያገለግል በእነዚህ መነሻነት ጥያቄ የሚበዛባቸውን ጉዳዮች እናንሳና የመጀመሪያው የገጠሩን የኢትዮጵያን ክፍል ይመለከታል። ቅድም አቶ ቴዎድሮስ ሲያነሱ በህገ መንግስቱ መሬትን በተመለከተ የባለቤትነት ጉዳይ የተቀመጠበትን አንቀጽ አርባን ጠቅሰዋል ከሱ መነሻ ተደርጎ በገጠሩ ኢትዮጵያ ያለውን ግብርናውን በማሳደግ በኩል መሬት የመንግስትና የሕዝብ ነው በመባሉ ምንድን ነው በእነዚህ በትግበር ዓመታት ውስጥ የፈጠረው ነገር? ግብርናውን አገዘው ወይስ እንቅፋት ሆነው? የሚለውን ብንመለከት እንደ ሁለተኛ ጥያቄ ማነሳው እሱን ነው። ዶክተር መልካሙ ከእርስዎ ልጀምርና በኋላ ላይ ሌሎቻችሁም ማሳ መስጠት የምችሉ ከሆነ ከዚህኛው ላይ ፍላጎት ካለ ሰጣለውኝ ያው በተገደበም ደቂቃ ውስጥ ስለሆነ ነው ውይይት የምናደርገው። በተቻለ መጠን ከሁለት ከሰላሳ እስከ ሶስት ደቂቃ ባልበለጠ እንድሰጡ ጠይቃ አለውኝ። ዶክተር መልካሙ አመሰግናለሁ። እንግዲህ የጠየቀው ጥያቄ ውስጥ ትንሽ ሶስት አስርት አመታትን የሚመለከት ነው ስለዚህ ረዘም ያለ ጊዜን የሚሸፍን ከመሆኑ አንጻር በታሪክ የተደረጉ አንዳንድ ወሳኝ ጉዳዮች አሉ ከዚህ መሬት ባለይዞታ ማህበረሰቡ ላይ የተፈጠረውን ተጽዕኖ ከማየት አንጻር ከዚህ ውስጥ አንዱ የመሬት ሽግሽግ ነው። በስራ ዘጠኝ ሰማንያ ዘጠኝ እንደ ፈረንጆች የተደረገው የመሬት ሽግሽግ ከፍተኛ የሆነ አድሏዊና ፍትሐዊነትን ያጓደለ ተግባር ተደርጓል። እርምጃ ተወስዷል። ያም እንግዲህ የተወሰኑ የማህበረሰብ አካላት ከዛ በፊት በመንግስት ስራ ውስጥ የተሰማሩ ቢሮክራት የተባሉት በጣም ውስን የሆነ መሬት እንዲቀራቸው ተደርጎ የተደረገው ነገር ከፍተኛ ችግር የፈጠረ መሆኑ ነው። ሌላው ወደ አሁኑ ቅድም አቶ ቴዎድሮስ እንደገለጹት ህገ መንግስቱ ያስቀመጣቸው የመሬት መብቶች አሉ። መሬት የህዝብና የመንግስት ነው የሚለው እንደተጠበቀ ሆኖ፣ ነገር ግን ህገ መንግስቱ የተቀረጸበትና የተቀመጠበት መሰረት አውዱ ሁላችንም እንደምናውቀው በፖለቲካው ዘርፍ የብሔርን መብት መሰረት አድርጎ የመጣ ህገ መንግስት እንደሆነ ይታወቃል። ያ ማለት እንግዲህ ብሔሮች ላይ ጭቆና አለ፣ አድሎ አለ፣ የፖለቲካ እና ሌሎች መሰለ ኢኮኖሚ፣ ማህበራዊ ችግሮች ስለነበሩባቸው ያንን መቅረፍ ይገባል ከሚል ትግል የመነጨ ህገ መንግስት በመሆኑ ይህ የሚጠበቅ ራሱን የቻለ ጠቀሜታ ይኖረዋል ተብሎ የታሰበ ቢሆንም ያ ነገር ግን አሉታዊ ውጤት በማህበረሰቡ በእድገቱ ላይ እንደሚያመጣ አልታስበበትም። ወይም ደግሞ የሀገሪቱ ብሔር በራሱ በተፈጥሮው በጣም ልክ እንደ ቁልቁለታማ ላይ እንደሚሄድ መኪና ሁሉ አንድ ዜ ከተከፈተ የት እንደሚያደርስ በጣም የማይታወቅ መረሻው የት እንደሆነ ቁጥጥር ሊደረግበት የማይችል በመሆኑ ልክ በመሬት ላይም ከፍተኛ አሉታዊ ተጽዕኖ እንዳደረሰ ማየት ይቻላል። መፈናቀሎች ከሀብት ንብረት ጋራ ያሉ ነገሮችን የምናውቃቸው ነገሮች ናቸው። እነዚህ ደግሞ በመሰረቱ ልጓም ያስፈልጋቸው ነበረ፣ ጥበቃ ያስፈልጋቸው ነበረ። ይህንን ግን የኢትዮጵያ መንግስትና ማህበረሰብ አቅም የለውም። ተቋማትን በዛ ደረጃ ያንን የሚያስከብሩ የመሬት ይዞታ መብትን የሚያስከብሩ ነገሮች አልነበሩም። እና እነዚህ ደግሞ እነዚህ መርሆዎች ከመሬት አስተዳደር መልካም መርሆ ከሚባሉት ጋራ የሚጣጣሙ አለመሆን አንዱ ችግር ነው። በእርግጥ በአለፉት ዓመታት በአሁኑ ሰዓት የመሬት ምዝገባ በኢትዮጵያ ተደርጓል። በጣም ጥሩ ተሞክሮ የተገኘበት ነው። በጣም ትልቅ መሻሻል ያለበት አንድ ትልቅ የፖሊሲ እርምጃ ነው ማለት ይቻላል። ነገር ግን የመሬት ምዝገባ ፍሬውን ልንሰበስባል ምክንያቱም ቀደም ሲል ከተጠቀሰው መሰረታዊ ጉዳይ በተጨማሪ አንደኛ መሬት የፖለቲካ መዘወር ነው በኢትዮጵያ ስለዚህ መሬትን መያዝ ማለት መሬትን መቆጣጠር ማለት ሁሉን ነገር የፖለቲካውን የኢኮኖሚውን ጉዳይ መቆጣጠር ነው ተብሎ ስለሚያዝ የአመራር ትኩረት በልኩ ሊያገኝ አልቻለም ተቋማት ደካማነት ይታይባቸዋል የአቅምና የሥነ ምግባር ችግሮች እንዲሁም ደግሞ በዩኒቨርሲቲዎች እያፈራናቸው ያለናቸውን የመሬት አሰድ ባለሙያዎች ያለመጠቀም ችግር አለን በገጠር መሬት ፖሊሲውና ህጉ ላይ መሬትን በግብርና ብቻ የተወሰነ ሁኔታ ነው የምናገኘው ማለት መሬት ለግብርና ዓላማ ብቻ እንደሚያገለግል እንዲሁም ደግሞ መሬት ለመተዳደሪያነት ብቻ የመተዳደሪያ ምንጭ እንደሆነ ነው የሚያስቀምጠው ህጋችንና ፖሊሲው። ያ ደግሞ በጣም የተሳሳተ መሆኑ እና በገጠሩ ላይ የምርታማነትና የእድገት ውስንነት እንዲፈጠር ያደረገ ነገር ነው። ምክንያቱም መሬት በግብርና ብቻ የምናስበው ሳይሆን ብዙ ውጤቶች፣ ብዙ እንቅስቃሴዎች፣ ብዙ ንግድ ተኮር የሆኑ ስራዎች ሊሰሩበት የሚችል ነገር በመሆኑ ያንን አቅም አላየም ፖሊሲው፣ ህጉ። እንዲሁም ደግሞ መሬትን እንደ መተዳደሪያ ብቻ ማየቱ ደግሞ በመሬት ላይ የማይተዳደሩ ሰዎችን የከተሜና በደሞዝ የሚተዳደሩ ሰዎችን ገለለ ነው። ይህ ደግሞ በገጠር ማህበረሰቡ ልማት ላይ ከፍተኛ ተጽዕኖ ያደርጋል። ሌላው የገጠር መሬት ህጉ ወጥ አይደለም፣ ሁልጊዜ ይለዋወጣል፣ ይቀያየራል። ይህ ደግሞ ዘላቂ የሆነ እይታና ዘላቂ የሆኑ ግቦች፣ ራዕዮች እንዲፈጸሙ ሳይሆን በየጊዜው ማህበረሰብ በመሬት መብቱ ላይ፣ ግዴታዎቹ ላይ ጥርጣሬና እርግጠኛ ያለመሆኑ ሁኔታ እንዲኖረው አድርጎታል። ሌላው ህጉ በጣም ዘርዛራ አለመሆኑ በጣም አጭር ህግ አለመሆኑ የገጠር ህጉ በመብቱ ላይ ፍትሃዊነት የጎደለው መሆን የመሳሰሉት ነገሮች። ለምሳሌ ተንቀሳቅሶ መስራትን የገጠር ህጉ አይፈቅድም። ቅድም እንዳልሁት የተማረን እና ከተሜን ያገላል። እንደዚህ ያሉ ነገሮች ናቸው እንግዲህ ተዋህደው የገጠር የገጠሩ ህዝብ በመሬቱ ላይ ከፍተኛ እድገት እንዲያመጣ ማድረግ የሚችሉ ነገሮች ነበሩ፣ ማለት በተለይ የአካባቢ ጥበቃና ሰፋፊ የመሬት ልመለስ ወደ ነሱዎች ወደ ነሱ ዶክተር መልካሙ ወደኋላ ላይ ልመለስ። አጠቃላይ ሀገሪቷ ኢኮኖሚም ትልቁ በግብርናው ስለሆነ እየተመራ ያለው እሱ ላይ ልመለስ በኋላ ላይ እና ተጨማሪ ሀሳቦችን እናንሳ አሁን ወደ ዶክተር ዩኤል ወደ እርስዎ ልምጣና የከተማ መሬትን በተመለከተ ደግሞ እናንሳ። አንዱ የከተማ መሬት ከአጠቃቀም ጋር በተያዘ የሙስና ችግሮች የሚነሱበት በተለይ ከመሬት ሽያጭ ጋር እንዲሁም አርሶ አደሮችን ተፈናቅሏል የሚል ቅሬታዎች የሚሰሙበት የመሬት ሽያጮች ሀብት በአጭሩ የማግኛ መንገድ ተደርጎ የመወሰድ ሁኔታዎች ይታያሉና ከመሬት ጋር የተያዙ ጉዳዮች የከተማ የራስ ምታት የሆኑ ይመስላሉ። የእናንተ ተቋም ከዚህ ጋር በተያዘ ከሊዝ ጋር የተያዘ ሀሳቦችም ጥናቶችን አድርጎ እንደነበረም አቃለሁ እና ከተማም የመሬት አጠቃቀም ጋር ተያይዞ የሚነሱ የሙስና ችግሮች ወይም የመልካም አስተዳደር ችግሮች መነሻ ምክንያታቸው ምንድን ነው? እሺ አመሰግናለሁ። አስማማው የኛ የእኛ ኢንስቲትዩት የፖሊሲ ጥናት ኢንስቲትዩት ከተማና ልማት ሚኒስቴር ጋር በመሆን የከተማ ሊዝ መሬት ጋር ያሉት ሁኔታዎች በጥናት ለመፈተሽ ሞክረን ነበረ። የከተማ የብዙዎቹ የክልል ከተሞች ዋና ከተሞችን ከመቀሌ እና ከቦጋ ውጪ በዚህ ጥናታችን ላይ አካተን ነበር እና አንዱ ያየነው ነገር ከይሄ ብልሹ አሰራርና ሙስና ጋር በተገናኙ ነገሮች ነበሩ። ይሄም ደግሞ የሆነበት እንደኛ ዋነኛው ምክንያቱ የሚመስለው የመረጃ እጦት ወይም ደግሞ መረጃ አለመኖር ነው። ለምሳሌ ከዚህ ጋር እኛ ባረግነውም ጥናት የመሬት አሁን ቅድም የተነሳው ነገር አለ የመሬት ምዝገባ እየተካሄደ ጥሩ ጅማሬዎች አሉ። ግን የመሬቱ የተያዘበት መንገድ ያ ማለት የሊዝ መሬት ከተማ መሬት በሊዝ በጨረታ ይሰጣል። የጨረታ ተሳታፊዎቹን ሙሉ መረጃ አለመኖራል። ይሄ አንዳንዴ ሆን ተብሎ አንዳንዴም ደግሞ ካለማወቅ እነዚህ መረጃዎች ይጠፋሉ። እነዚህ መረጃዎች በሚጠፉበት ሰዓት ክፍተትና ለብልሹ አሰራር ለሙስና ክፍተት ይፈጥራል። የሚቀጥሉት ደግሞ ሁለተኛው መንገድ ከተማ መሬት የሚሰጠው በምደባ ሲሆን በዚህ ምደባን በሚሆንበት ሰዓት ሙሉ ፕሮሰሱን ዶክመንት ተደርጎ አለመቀመጥ። ስለዚህ አንደኛው ትልቁ ችግር የሚመስለው የመረጃ እጦታችን ለሙስና እና ለብልሹ አሰራር ተጋላጭ አድርጎናል። ያም ደግሞ እየተባባሰ እንዲሄድ ያደገን ይመስላል። ይሄንን ለመፍታት የከተማና ልማት ሚኒስቴር ከባህርዳር ዩኒቨርሲቲ ጋር በመሆን የሙሉ የመሬት የሚያዝባቸውን ፕሮሰሶች ከዝግጅት ጀምሮ ያለውን በሲስተም የተደገፈ እንዲሆን እየተሞከረ እየተሰራ ያለ ጥሩ ጅማሮ አለ። እንግዲህ እንደ ተስፋ ጫፍ እንደሚደርስ ምኞታችን ነው። ሁለተኛው ነገር እነዚህ መረጃዎች ማደራጀት ረዥም ዓመታትም መውሰድ አልነበረበትም። የወሰደበትም አንዱኛ በጥናታችን ያየነው ነገር የከፍተኛ የመንግስት አካላትም አንዳንዶቹ በነዚህ ጉዳዮችም ደስተኛ ለመሆንና ፍላጎት እንዲቀየር ነገሩ ፍላጎት አለማሳየት ነው። ሆኖም አሁን እንግዲህ ፍላጎቶች ተቀይረው እየተንቀሳቀሱ ያለበት ፍላጎት አለማሳየቱ የመንግስት ኃላፊዎች ከምን የመጣ ነው? ምናልባት የመንግስት ኃላፊዎች ከባለ ሀብቶች ጋር የሚኖራቸው የጥቅም ትስስርን በከተሞች ባለው መሬትን ታሳቢ ያደረገ የሙስና ሂደቶች ወይም በአቋራጭ መበልጸግ መንገዶች ማሳያ ተደርገው ሲነሱ ነበር። የከተማ አስተዳደር ለምሳሌ አዲስ አበባ ከተማ አስተዳደር ብናነሳ ተደጋጋሚ እርምጃዎችን ወስጃ ያለው ባላፊዎች ላይ የሚል ነበር። ምናልባት እርስዎ ያነሱልኝ ከእንደዚህ አይነት ጉዳይ ጋር የተያያዘ ይሆን? ደስተኛ ለመሆናቸው ሁለት ነገሮች ጋር ይያያዛል። አንደኛው አንተ እንዳልከው አንዳንድ አመራሮች የጥቅም ትስስር ጉዳዮች ስለሚኖሩ ነገሮች እንዲቀየሩ ያለመፈለግ አለ። ሲስተም አሁን እየተሰራ ቢሆንም የተሰሩ ሲስተሞችም እንዲጠፉ የተደረጉበት ሁኔታዎችም ነበሩ በተለያዩ ከተሞች። ሁለተኛው ነገር ግን የአቅም ጉዳይ ነው። መሬት አንዱ የሚጠበቀው የከተማ መሬት በቂ ገንዘብ ለህብረተሰቡ ለመንግስት ማምጥቶ ሲስተሞች እና የተለያዩ ችግሮች እንዲለሙም ይጠበቃል። ሆኖም በእነዚህ ሙስናና ብልሹ አሰራሮች ምክንያት በቂ ገንዘብ ከመሬት ማግኘት ካልተቻለ ለመቀየርም ገንዘብ አይኖርም ማለት ነው። ስለዚህ የሁለቱም ጉዳዮች ይኖራሉ። እንመለስበታለን። እርስዎ ጋር አቶ ቴዎድሮስ ጋር ልምጣና የመሬትን ጉዳይ በተመለከተ አንዱ የሚነሳው ከዲሞክራሲያዊ ሂደት ጋር በተያያዘ የሚነሳ ጉዳይ ብዙ ጊዜ እንሰማለን። በእርግጥ በቀጥተኛ ግንኙነት ባይኖረውም፣ ግን በቀጥተኛ ባልሆነ መንገድ ግንኙነት አሉ የሚሉ አካላት አሉ። መሬት በመንግስት ባለቤት ስር መቆየቱ መራጩ ህዝብ ላይ ጫና በመፍጠር በዲሞክራሲ ሂደቱ ላይ የራሱ የሆነ አለቱ አስተዋጽኦ አይኖረውም ብለው ያስባሉ። ምክንያቱም መንግስት በመሬት ጉዳይ ላይ በምርጫ ሰሞን በሌሎችም አካባቢዎች ላይ ባለሀብቶችን ጨምሮ ሌሎችን የማግባባት መንገድ አድርጎ ሊጠቀምበት የሚችልበት እድል የለም። የመሬት ባለቤትነት በመንግስት ስር መሆኑ እሺ፣ ተገቢ ጥያቄ ነው። ቀደም ብዬ ለመጥቀስ ሞክሬ አለሁ። ምናልባት ያለፉትን ስልሳ ዓመታት በምሳሌ ብንወስድ በሁሉም መንግስታት፣ በተለይም ምናልባት ከእነዚህ መንግስታት የህፃ ኃይለ ሥላሴ መንግስት ነው በተወሰነ መልኩ የተለየ መንገድ ተከትሏል ማለት የሚቻለው ወደ መሬት ፖሊሲ ስንመጣ ካልሆነ ግን አሁን ደርግ መጣ፣ መሬት ላራሹ ታወጀ፣ ህጎቹ ወጡ። ከዛ በኋላ ግን በተግባር አሁንም የግለሰቦች በመሬት ባለቤት ላይ የሚኖራቸውን መብት ለመገደብ ፍላጎቶች የነበሩት ህጎቹ በአንድም በሌላ መንገድ ትርጉማቸው የሚያሳየው ያንን የነበረው ኢብኒፍ መሬት ላራሹ ቢባልም የዚህ የሪስት ጉልት የመሳሰሉ ስርአቶችን ከማስቀረት በመለስ የግለሰቦችን መብት በማረጋገጥ ረገድ ይህ ነው የሚባል እርምጃ መሄድ አልቻለም። አክቹዋሊ ስርዓቱም ባህሪ ሶሻሊ ስርዓቱም። ከዛ በኋላ እንግዲህ ኢህአዴግ ወደ ስልጣን ሲመጣ የነፃ ገበያን ይከተላለሁ ብሎ ነው የመጣው። ስለዚህ በነፃ ገበያ ስርዓት ውስጥ ደግሞ አንደኛው ዋነኛ የኢኮኖሚ አክተር ተንቀሳቃሽ አንዱ አንዱ ተዋናይ መሬት ነው በተለይም ደግሞ እንደኛ ሀገር ባሉ ድሀ ሀገራት መሬት ትልቁ የካፒታል ምንጭ ነው። ሌሎች የካፒታል አማራጮች በሌሉበት ሁኔታ መሬት ላይ የሚወሰድ በመንግስት የሚወሰድ ማናቸውም እርምጃ በጣም ሲግኒፊካንት ነው፣ በጥንቃቄ መታየት የሚገባው ነው። ስለዚህ በዚህ ረገድ ኢህአዴግ ካፒታሊስት ነኝ ብሎ ወደ ስልጣን ቢመጣም እስከ ዛሬም ድረስ እጅግ በጣም አጨቃጫቂውም መሬት የመንግስትና የሕዝብ ነው የሚል ኮኖቴሽን በህገ መንግስቱ አካቶ ይህን ይህን ይህን አነጋገር አካቶ ነው የመጣው። በለጠ ጉዳዩን ከማወሳሰብ ባለፈ በተግባር አፈጻጸሞቹን ስናይ ከደርግ መንግስት ይከተለው ከነበረው የመሬት ፖሊሲ ፈቅ ያለ ነው ማለት አልችልም በእኔ በኩል ምክንያቱም አሁንም ቢሆን በስራ ላይ ያለው የፌዴሬክ መንግስት የአስራ ዘጠኝ ሰማንያ ሰባቱ ህገ መንግስት ማለት ነው በተለይም ከገጠር መሬት ጋር ተያይዞ ሶስት መብቶችን ነው በዋናነት ለገበሬዎች የሚሰጠው እነዚህ የመጠቀም የማከራየት እና የማውረስ መብት ነው ስለዚህ እነዚህ ሶስት ነገሮች ናቸው የተፈቀዱት። አሁን በተግባር እየተሰሩ ያሉት በህገ መንግስቱ አንቀጽ ሀምሳ ሁለት ቁጥር ስድስት መሰረት ክልሎች በፌዴራል ህጉ መሰረት ነው የገጠር መሬት ማስተዳደር የሚችሉት። ስለዚህ ምንም እንኳን የራሳቸው አዋጅ ቢያወጡም በተግባር አሁን ክልሎቹ መሬትን ለማስተዳደር እንደ ሪፈረንስ እንደ ጋይድላይን የሚጠቀሙት ግን የፌዴራሉን ህግ ስለዚህ በዛ ህግ መሰረት መሬትን እንደሚያስተዳድሩ ይገልጻል። ስለዚህ የፌዴራሉን ህግ በአንድም በሌላ መንገድ በክልሎች በሰፊው ተፈጻሚ ነው። ወጣ ያለ የህግ ድንጋጌም አይታይም። የሁሉንም ክልሎች በተለያየ አጋጣሚ በተለያዩ ጥናቶች ለማየት ብንሞክር የሚታየው ይሄ ልምድ ነው። ስለዚህ ሌላው ቀርቶ ቅድም ብለሁም ስለ ገጠር መሬት ሌላኛው ባልደረባዬ ተወያይ ቅድም ሲያነሱ ነበር የገጠር መሬት ላይ ምን ያህል ምን ያህል አረጋግጠዋል የሚለው ይሄ በጣም ስትራይኪንግ ፖይንት ይመስለኛል። ይሄ ቀልብ የሚሰጥ ጉዳይ ይመስለኛል። ትኩረት ሊሰጠው የሚያስፈልግም ይመስለኛል። እና ከዚህ ረገድ ለምሳሌ ከአንድ ገበሬ መሬቱን የተከራየ ባለሀብት፣ ያንን የተከራየውን መሬት ለባንክ አስይዞ መበደር የሚችልበት እድል አለ። በህጉ ተፈቅዶለታል ወይ ራፍ ግን ላከራየው ያከራየው ገበሬ ግን ያንን ለባንክ አስይዞ እርሻውን የሚያስፋፋበት ሜካናይዜሽን፣ የመሳሰሉት የዘመናዊ የእርሻ ዘዴዎችን እንዲጠቀም ካፒታል እንዲያፈራ የሚያደርግ ህግ አይደለም። አሁንም ያለው እንግዲህ የመጠቀም መብት ፖሴሽን ራይት በህግ አነጋገር ከመከራየት መብት የበለጠ ስታተስ እንሰጥዋለን ለተከራዩ፣ ግን ባንክ አስይዞ ያን መሬት የሚጠቀምበት ዕድል የሰጠ ህግ ወይ እራስ ለአከራዩ ለገበሬው ግን ያንን ማድረግ የሚችልበት እድል የለውም። ህጉ ነው። እነዚህ እነዚህ ነገሮች አንድ እስኩት የሚታዩ በጣም ጥንቃቄ የሚፈልጉ ናቸው። ስለዚህ እንደ የገጠር መሬትን በተመለከተ ይህንን ሜንሽን ማድረግ ፈልጌ ነው። ሰው ፖሊሲዎቹ እንግዲህ ስለ ዲሞክራቲክ ስርዓት ስናወራ መገለጫዎቹ አንድም ህጎች ናቸው። ከህጎች የበላይ ሆኖ ህገ መንግስት ነው። ከዛ በመለስ ደግሞ ከህገ መንግስቱና በህጎቹ መካከል ፖሊሲ ይኖራል። ፖሊሲዎቹን ለማስፈጸም በአዋጆች፣ በደንቦች፣ በመመሪያዎች እና በተለያዩ የህግ ማዕቀፎች የተለያዩ ህጎች ይወጣሉ። እነዚህን ህጎች ስንመለከት ከባህሪያቸው አንጻር በከተማም ሊሆን በገጠር መሬት አስተዳደር ላይ ለምሳሌ የገጠር መሬት ሁለቱን ዋነኛ አዋጆች በተለይ ከአስራ ዘጠኝ ሰማኒያ ሰባት ወደዚህ የወጡትን ሁለቱን ዋነኛ አዋጆች በሚመለከት አዋጅ ቁጥር ሰማኒያ ዘጠኝ ሰማኒያ ዘጠኝ እና የገጠር መሬት አዋጅ ቁጥር አራት ሀምሳ ስድስት ብንመለከት ቀደም ብዬ ከጠቀስኩት ከሶስቱ መብቶች ንብረቱን ቦታውን ከመጠቀም ማለትም ከማረስ እና ከመሳሰሉት ወይ ለግጦች ከመጠቀም ከማከራየትና ወደ ልጆቻቸው ወይ ወደ ተወላጆች ከማውረስ ባለፈ ከዛ ገፍቶ እንዲሄድ በካፒታል ኮንትሪቢሽንነት በኢኮኖሚ ስርዓት ውስጥ ተዋና የሆኑ እንዲጫወት አይፈቅድም። በባንክ አስይዞ መበደርን አይፈቅድም። የመሳሰሉት ሰው በተለይም በገጠር በገጠር መሬት ላይ የመንግስት በመሬት ላይ የሚከተላቸው ፖሊሲዎች በእርግጥም የዲሞክራሲ ስርዓቱ ላይ የምርጫ ሂደቱ ላይ የመሳሰሉት ላይ ቀጥተኛ ተጽዕኖ እንደሚኖረው ምንም የሚያከራከር አይሆንም። ምክንያቱም ሌላ ሀብት የሌለበት እንደ እኛ ሀገር ያለ ድሃ ሀገር ላይ እና የካፒታል ምንጭ የሆነው ዋነኛው ጉዳይ መሬት ላይ የሚወሰን ማናቸውም ውሳኔ በየትኛው መንገድ የዲሞክራሲ ስርዓቱን አፌክት ማድረጉና የመንግስቱን ባህሪ የመንግስቱን ባህሪን ዲሞክራሲያዊ ባህሪም መግለጹ የማይቀር ነው። ምናልባት ጊዜ ከፈቀደ የሙስና ጉዳዮች ላይ እንደ የተወሰኑ ነጥቦችን ማንሳት ፈልጋለሁ ወይ ተመለሰ የምንመጣ ከሆነ እና በኋላ ላይ ለእርስዎ በከተማን በተመለከተ ለዶክተር ልዩ ሀሳብ ካነሳሁላችሁ በኋላ አቶ ቴዎድሮስም ሀሳብ በዚህ ጉዳይ ላይ ሚሰጥ ይሆናል ዶክተር መልካሙ መሬትን በተመለከተ መንግስት የሚከተለው ፖሊሲ በገጠሩ የኢትዮጵያ አካባቢ ባለው የግብርና ምርታማነት ላይ ለውጥ እንዲመጣ አስችሏል ወይስ እንቅፋቱ ሆኗል ቅድም ለመግለጽ እየሞከሩ ነበረ። ምናልባት አጠርና ግልጽ አድርጌ ነገሮችን ለመግለጽ ያህል የገጠሩ ማህበረሰብ ክፍል በመሬት ሕጉና ፖሊሲው ላይ እያሳየ ያለው ሁኔታ በተመለከተ በፍጹም የሚል መልስ ነው የሚኖረኝ። ባጭሩ ግልጽ ለማድረግ ያህል ይሄ ደግሞ ምክንያት ስላለው ነው። ምክንያት ሳይኖረው አንድ ነገር አንድ ውጤት ሊኖር አይችልም። ይሄ ምክንያቱ እንግዲህ አንደኛ የመሬት ፖሊሲው አወቃቀሩ ሌሎች ከመሬት ጥያቄ በዘለለ ሌሎች ብዙ ጥያቄዎች ኢትዮጵያ ውስጥ ስላሉ በገጠሩም በከተማውም የፖለቲካ ጥያቄዎች አሉ፣ የማህበራዊ ጥያቄዎች አሉ። ሌሎችም ጥያቄዎች ስላሉ እነዛን ጥያቄዎች ለመመለስ ሲባል የተደረገው ፖሊሲና ህግ የመሬቱ ህግ ጨምሮ በመሬት አስተዳደሩ ላይ ከፍተኛ አሉታዊ ጫና ፈጥሯል። ምክንያቱም አገሪቱ እነዛን የፖለቲካ ጥያቄዎች ለመመለስ ስትል ያወጣቻቸው ህጎች የመሬት አጠቃቀሙ ላይ ምናልባትም ያልተጠበቀና ያልታሰበ ችግር አድርሰዋል ማለት ነው። እንግዲህ አንደኛ መሬት የፖለቲካ ዋና መሳሪያ ነው። በሀገራችን ላይ የጉልበት መገለጫ፣ የፖለቲካ መገለጫ ስለሆነ ከዛ አንጻር መሬትን የሚያስተዳድሩ ተቋማት በገጠሩም በከተማውም አቅም ያላቸውና ፍላጎት ትኩረት ያላቸው እንዲሆኑ አልተደረገም። የመሬት መብት ደግሞ የመሬት ልማት የገጠር ልማቱ ደግሞ በፍትህ ተቋማት በከፍተኛ ሁኔታ ሲታገዝ ነው ውጤት ሊያስገኝ የሚችለው ነገር ግን የፍትህ ተቋማቱ ስራ እየሰሩ አይደለም። በጣም ከፍተኛ የሆነ ድክመት እና ፍላጎት ማጣት እንዲኖርባቸው ነው የተደረገ። ደግሞ የመሬት አስተዳደር ተቋማትን ይጨምራል። ያው የፍትህ ተቋማትን በተመለከተ ያው የእነሱ ምላሽ ስላላካት እነዚህ ላይ የእርስን ሀሳብ እንደ ግል ምልከታ እንውሰደው። ልክ ነው። ሌላው የእንዳልሁትኝ የመሬት ልማት በገጠሩ ሊመጣ የሚችለው መሬቱን በአግባቡ በኢኮኖሚውም በፖለቲካውም ጥቅም ላይ ማዋል ሲቻል ነው ነገር ግን እንዳልኩትኝ መሬትን በግብርና ብቻ ለግብርና ስራ ብቻ በእርሻ በዚህ በተለመደው መልኩ የማየት የባህል ችግር አለ ፖሊሲውም ይህን ለመቅረፍ ያደረገው ብዙም ነገር የለም እንዲሁም ደግሞ መሬት የገጠር መሬት ለመተዳደሪያነት ብቻ እንደሚያገለግል አዜ ፎርስ ኦፍ ላይብሊሁድ ተብሎ ነው በህጉ የተቀመጠው እና ይሄ ደግሞ ትክክል አይደለም። መሬትን እንደ ኢኮኖሚ መሳሪያ መጠቀም ሲገባ እንደ መተዳደሪያነት ብቻ ለዕለት ጉርስ ብቻ ህጉና ፖሊሱ ማስቀመጡ በገጠሩ ላይ ልማት፣ እድገት፣ ከተማ መስፋፋት የመሳሰሉት ነገሮች የመሰረተ ልማት መስፋፋት እንዳይኖር ሆኗል። እንደዚሁም ደግሞ የገጠር መሬት አስተዳደሩ በህግ ነው የሚመራውና ህጉ ግን ወጥ አይደለም በጊዜው በየጊዜው በየጊዜው ይለዋወጣል፣ ተለዋዋጭ ይሆናል፣ ዝርዝርነት ይጎድለዋል፣ ፍትሐዊነት ይጎድለዋል እንዳልኩህ አሁን የተማረ ሰው እና ዩኒቨርሲቲ የገባ ሰው ብሎም ደግሞ የከተሜ ሰው በአጠቃላይ እንደ መርህ ደረጃ በኢንቨስትመንት ስም ካልሆነ የገጠር መሬት ሊይዝ አይችልም በህጉ መሰረት። አሁን ባለው ሁኔታ አንድ ሰው የገጠር መሬቱን ትቶ ወደ ሌላ ክልል ሂዶ መስራት አይችልም፣ መንቀሳቀስ አይችልም። እነዚህ በጣም ከፍተኛ የሆነ ችግር ያለባቸው ናቸው። ልማት እንዳይኖርም እንቅፋት የሚሆነ ናቸው። ሌላው በመጨረሻ እዚያ ጋር በተያያዘ በገጠር መሬት ላይ ያሉ ከፍተኛ የሆኑ የመሬት አይነቶች አሉ። ለምሳሌ ሰፋፊ መስኮች አሉ፣ ተራራዎች አሉ፣ ወንዞች አሉ፣ ደንና ሌሎች የተፈጥሮ ሀብቶች አሉ። እነዚህን በተመለከተ ግን ህጉ ሽፋን የሚሰጥበት ሁኔታ አይደለም ያለው። ከፍተኛ የሆነ አየር ንብረት ለውጥ እየተከሰተ ነው። ከፍተኛ የሆነ የአካባቢ ጥበቃ ችግር እየተከሰተ ነው። ይሄ ደግሞ በቀጥታ በማህበረሰቡ በገጠሩ ማህበረሰብ ልማትና እድገት ላይ ከፍተኛ ያልታየ ከፍተኛ ችግር እየፈጠረ ያለበት ሁኔታ ነው ያለው ማለት ነው። የተከበራችሁ አድማጮቻችን፣ በመሬት ጉዳይ ላይ ከዘርፉ ባለሙያዎች ጋር ያደረግነው ውይይት አልተጠናቀቀም። ክፍል አንድ ነው ለዛሬ ያደመጣችሁት። የውይይቱን ቀሪ ክፍል በሚቀጥለው ሳምንት ወደ እናንተ እንደምናደርስ ከወዲሁ ልንገልጽላችሁ እንወዳለን።